በኢትዮጵያ ሰዎችን አስገድዶ የመሰወር ሁኔታ አሳሳቢ ሆኖ መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። በአዲስ አበባ በመንግስት የጸጥታ ኃይሎች ተወስደው ያሉበት ሳይታወቅ መደበኛ ባልሆነ ቦታ እንዲቆዩ ተደርገዋል የተባሉ ሰዎችን በተመለከተ ዛሬ ሪፖርት ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አንድ አመት ጊዜ ውስጥ ሃምሳ ሁለት ሰዎችን የተመለከቱ አቤቱታዎችን መመርምሩን አስታውቋል። ከነዚህ ውስጥ 44 ሰዎች ከ1 እስከ 9 ወር ድረስ በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ መለቀቃቸውን አመልክተዋል። እስካሁን ያሉበት ከማይታወቁ ግለሰቦች ሰዎች መካከል የአንዱ ባለቤት ለአሜሪካ ድምፅ በሰጠችው አስተያየት ከተያያዘበት ጊዜ ጀምሮ ለስድስት ወራት ባለቤቷን ለማፈላለግ ብትሞክርም ያለበትን ማወቅ እንዳልቻለች ተናግራለች። ከሁለት ልጆቿ ጋር ለችግር በመጋለጧ ቤተሰባቿን ተጠግታ መኖር እንደጅ መጀመሯንም ገልጻለች። በአስገዳጅ ሁኔታ ተይዘው ያሉበት ሳይታወቅ ቆይተው ከተለቀቁት ሰዎች መካከል ገንዘብ ከፍለው የተለቀቁ ስለመኖራቸው የተናገሩት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ሪጅን ዲሬክተር ሰላማዊት ግርማይ ችግሩ አሳሳቢ በመሆኑ መንግስት ተገቢውን ትኩረት እንዲሰጠው ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል። በኢትዮጵያ የተለያዩ አካባቢዎች በተለይም በአዲስ አበባ ከተማ እንዲሁም በአማራና በኦሮሚያ ክልሎች ሰዎችን አስገድዶ የመሰወር ሁኔታና ያሉበት ሳይገለጽ በተራዘመ እስር ሁኔታ ውስጥ የማቆየት ድርጊት አሳሳቢ ሆኖ መቀጠሉን በተደጋጋሚ የገለጸው ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው አንድ ዓመት ጊዜ ውስጥ በአዲስ አበባ ያደረገውን የምርመራ ሪፖርት ይፋ አድርጓል። ኮሚሽኑ ዛሬ ረቡዕ ጥቅምት 13 ቀን ባወጣው ሪፖርት በተለይም ከሐምሌ ሐምሌ ወር 2015 ዓ.ም ጀምሮ በመንግስት የጸጥታ ኃይሎች ተወስደው ያሉበት ቦታ ሳይታወቅ የቆዩ መሆናቸው የተገለጸ ከ52 በላይ የሆኑ ሰዎችን የተመለከቱ አቤቱታዎችን መመርመሩን አስታውቋል። ከእነዚህ መካከል ይህ ሪፖርት እስከወጣበት ቀን ድረስ 44 ሰዎች ከአንድ ወር እስከ ዘጠኝ ወር በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ መለቀቃቸውን ስለማረጋገጡም ኮሚሽኑ አስታውቋል። አሁንም ያሉበት ሳይታወቅ የአስገድዶ መሰወር ሁኔታ ውስጥ ከሚገኙት መካከል መንበረ ቸኮል የተባሉ የግንባታ ባለሙያ መሆናቸው የተገለጸ ግለሰብ ይገኛሉ። የሰባትና የአራት ዓመት ዕድሜ ያላቸው ሁለት ህጻናት ልጆች አባት የሆኑት ግለሰቡ ግንቦት ዘጠኝ ቀን ሁለት ሺ አስራ ስድስት ዓመተ ምህረት በአዲስ አበባ ከተማ ልዩ ስሙ ሰፈራ ተብሎ ከሚጠራው አካባቢ በጸጥታ አካላት ከተወሰዱ በኋላ እስካሁን ያሉበት ቦታና ሁኔታ እንደማይታወቅ የኢሰመኮ ሪፖርት አመልክቷል። ባለቤታቸው አብዮት ወልደ ማርያምም ይህንኑ አረጋግጠውልናል። ከስራ መጥቶ ከጓደኞቹ ጋር ፑል ቤት ይዛለን፣ እናት ትፈለጋለህ ብለው ሁለት ሲቪል እና አንድ መከላከያ ልብስ የለበሱት ያው በቃ ይዘው ሄዱ። የእሱን የእሱን ወደ ስልኩንም ሲሞከር ስልኩም አይሰራም። እስከ አሁን አስራት ድረስ ያገኘነው መረጃ እና ያገኘነው ነገር የለም እና ወዲያው ለግራር ጣቢያ አመልክተን ነበረ። ከዚያም እነሱ አሉ አሉ ለፔፕሲ ላኩ። ፔፕሲ ደግሞ አቅማችን በላይ ነው ብለው በዚህ ሶስተኛ እና ሶስተኛ ነው የምንለው። አሁን ማዕከላዊ ነው መሰለኝ የሚባለው ያው ምንም ያገኘነው ነገር የለም። አሁን ደግሞ ከቅዳሜ ጀምሮ እስካሁን አሳ ድረስ ስልኩ ክፍት ነው ዝግ ነበረ እስካሁን ድረስ በቃ በተለያየ ስልክ ስንደውል ያው ቤተሰቦቹ ብሉም ስንጨቀጭቅ በመከራ ጠብቀን ጠብቀን ስነሲያነሱ ደግሞ አሁንም ተስፋ አልቆረቃችሁም ይል ነው ይላ ማለት እንደተፈለገ አናውቅም የቤተሰቡ አስተዳዳሪ ባለቤታቸው እንደነበረ የገለጹት ወይዘሮ አብዮት በአሁኑ ወቅት ለችግር በመጋለጣቸው ከእነ ልጆቻቸው ቤተሰብ ጋር ተጠግተው እንደሚኖሩም ተናግረዋል። ተዳደረው በስ ለምን ተዳደረ የሚለኝም አሁን ያው አልኩ። አቅም የበላ ሲሆን ቤተሰብ ጋር ጥገኝነት መጣሁ ልጆቹን እንጂ ምን ማድረጋችን። ያሁን ክራይ ቤት ነው ቤቴ ሰርቶብኛ ነው የዛሬ ሁለት ዓመት ቤቴ ሰርቶ ተከራይተን አብረን ነበር ሰፈራ የምንኖር ነበ። አሁን በጠቃቅም የበለ ሲሆን ከምሰርም ጀምሮ ቤች ትምህርታቸው እንዳይስተጓጎል ትራንስፖርትም ተመላልሽ ማስተማር አልችልም። አንድ ቤተሰብ ጋር ነጥቼ በተለያየ መደበኛ ባልሆኑ ቦታዎች ወይንም ያሉበት ሳይታወቅ በተራዘመ እስር ሁኔታ ቆይተው የተለቀቁ ካላቸው ሰዎች መካከል የተወሰኑት ስለ ቆይታቸው የሰጡትን አስተያየትና የደረሰባቸውን የሰብአዊ መብቶች ጥሰቶችም ኮሚሽኑ በሪፖርቱ አካቷል። ተጎጂዎቹ በአብዛኛው ሰሌዳ በሌላቸው ተሽከርካሪዎች እና በታጠቁ ሲቪል ወይንም የደንብ ልብስ በለበሱ የጸጥታ አካላት ተገቢውን የሕግ ስነስርዓት ባልተከተለ ሁኔታ ግዳጅ የተያዙ መሆናቸውንና በእስር የቆዩበትን ቦታ የማያውቁ፣ በቂ ምግብና ውሃ የማይቀርብላቸው የነበሩ፣ እንዲሁም ለየብቻቸው ተለይተው ተይዘው የቆዩ መሆናቸውን ስለማስረዳታቸው ተጠቅሷል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ርጅን ዳይሬክተር ሰላማዊት ግርማይ ስለ ምርመራው ግኝት አብራርተዋል። ከተለቀቁም በኋላ ሆነ በዛው ሁኔታ ውስጥ እያሉ ለቤተሰብ በተለይ ለከፍተኛ ስነልቦና ጫና ይጋለጣል በተለይ ልጆች ያሏቸው ሲሆኑ በጣም ከፍተኛ የሆነ የቤተሰብ ቀውስ ይፈጠራል ማለት ነው። ስለዚህ ከተለቀቁም በኋላ ደግሞ ከሁሉም ተደጋጋሚ ለኛ የሚቀርቡ ቅሬታዎች ምንድናቸው። የቤተሰብ እንዲጎበኛቸው ተፈቅዶ እንደማያውቅ እንደዚሁም ደግሞ ተገቢ የሆነ የምግብም ሆነ የንጽህና አጠባበቅ አቅርቦት ያለበት ቦታዎች እንዳልሆኑ፣ ያያያዛቸውም ደግሞ በጣም ከባድ ለሆነ የጤና እክል ሲያጋልጣቸው የቆየ መሆኑን እና በዛም የተነሳ ለተለያየ የስነ ልቦና ቀውስ በመሄዳቸው አብዛኞቹ በተለይ ከተለቀቁ በኋላ ከቤተሰቦች የሚደርሰን መረጃ ወደ ጸበል እንደዚሁም የማረጋጋት ሂደቶች ውስጥ እንደሚሄዱ ነው ማለት ነው። ተይዘው የቆዩበትን ሁኔታ በተመለከተ ለኮሚሽኑ ገለጻ አደረጉ ከተባሉ ግለሰቦች መካከል ከነሐሴ 27 ቀን 2015 ዓ.ም ጀምሮ ከሰባት ወራት ቆይታ በኋላ የተለቀቁት አቶ መቼም ጌታ አንዱ ዓለም ለሰባት ወራት አካባቢ ተይዤ ስቆይ በቦታው በአጠቃላይ ወደ 60 የሚጠጉ ሰዎች ተይዘው እንደነበር ተመልክቻለሁ። ለአንድ ወር ከ20 ቀናት ለብቻ የተለይቼ ታስሬ የነበረ ሲሆን መረጃ አውጣ በሚል ድብደባ ተፈጽሞብኛል ማለታቸው ተጠቅሷል። በተጨማሪም መረጃ ያላቸው ተብለው የሚጠረጠሩ ሰዎች በቅጥር ግቢ ውስጥ በሚገኝ ህንፃ ምድር ቤት ውስጥ ይታሰሩ እንደነበር መመልከታቸውን ስለመናገራቸውም፣ እንዲሁ ተሰውረው በነበሩበት ጊዜ ድብደባ የተፈጸመባቸው ሌሎችም መኖራቸውን የኢሰመኮ ሪፖርት ያመለክታል። ድርጊቱ እጅግ አሳሳቢ ነው የሚሉት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ከሰብአዊ መብት ጥሰቶች በተጨማሪ ለመለቀቅ ገንዘብ የከፈሉ ተጎጂዎች መኖራቸውን ገልጸው መንግስት ተገቢውን እርምጃ ሊወስድ እንደሚገባ መክረዋል። ይህ እንግዲህ አስገድዶ መሰወር ሁኔታን የሚያቋቁሙ ሁኔታዎች እጅግ በጣም አሳሳቢ የሚያደርጋቸው በቀጥታ ከሚደርስባቸው የሰብአዊ መብቶች ጥሰት በተጨማሪ በቤተሰቦቻቸው ላይ የሚደርሰው ማህበራዊ ኢኮኖሚያዊ፣ እንደዚሁም የስነ ልቦና ጉዳት እጅግ አስከፊ ነው። በተያዙበት ሰዓት እንግዲህ ቤተሰብ በጣም ለብዙ አይነት ጭንቀት በሚደረግበት ጊዜ የተለያዩ ቦታዎች የእኛንም ኮሚሽን ጨምሮ እየሄደ ለመጠየቅ ይሞክራል። መደበኛ የሆኑ ቦታዎች ላይ ማለት ነው። እዛ በሚያጧቸው ጊዜ በጣም እንግዲህ ከመጨነቅ የተነሳ ደግሞ የተያዙበት ቦታ ላይ በራሳቸው ፍንጭ ሲያገኙ እነዚህ ፀጥታ አካል አባላት የሆኑ ሰዎች የተለያየ ገንዘብ ጥያቄዎች በመጠየቃቸው ብዙ ሺዎች ብሮች እየከፈሉ ቤተሰብ አባላቶቻቸውን እንዳስለቀቁ መረጃ ይሰጡ ይሰጡናል ማለት ነው። ይሄ ኮሚሽኑ በጣም አሳሳቢ ሆኖ ያገኘዋል። ስለዚህ ይሄ ነገር በጣም አሳሳቢ መሆኑን መንግስት ትኩረት ሰጥቶ የተለያዩ ጸጥታ አባላት መደበኛ ባልሆኑ መዋቅርም ሆነ በሕግ ያልተሰጣቸው ተቋማት ሰዎችን በቁጥጥር ስር የሚያውሉበትን መንገድ በማጣራት ተጠያቂነት ሊያረጋግጡ ይገባል። በአፋጣኝም ሊቆም ይገባል ብሎ ነው ኮሚሽኑ የሚያሳስበው ማለት ነው። በዚህ ጉዳይ ላይ ከተለያዩ የመንግስት የአስተዳደርና የጸጥታ አካላት በስልክ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ስልካቸው ጥሪ የማይቀበል ሲሆን የፌዴራል ፖሊስ ኮሚሽን እና የአዲስ አበባ ፖሊስ ኮሚሽን ቃል አቀባዮች ደግሞ ለስልክ ጥሪ ምላሽ አልሰጡም። ኢሰመኮ በበኩሉ በመንግስት የጸጥታ አካላት ተወስደው ያሉበት ቦታ ሳይታወቅ የቆዩ ሰዎችን ሁኔታ በተመለከተ ከሚመለከታቸው የጸጥታ አካላት ጋር በመነጋገር ላይ መሆኑን አመልክቷል። In Amerika dämmt, aber